ባልተለመደ የድፍረት አነጋገራቸው የሚታወቁት ቢሊየነሩ ዶናልድ ትራምፕ ሕጋዊ ያልሆኑ የውጭ ሀገር ዜጎችን ከሀገር አባርራለሁ በማለታቸው አሜሪካ ውስጥ ገብተው የሚኖሩ እስፓኞች ዘንድ ብዙም አልተወደዱም። በጥቁር አሜሪካን ዘንድም እንደ ነጭ አክራሪ ስለሚቆጠሩ የጥርጣሬ ብዥታው አለ። እስላሞችንም ሀገሬ እንዳይገቡ አደርጋለሁ ያሉት ዶናልድ ትራምፕ አሁን ደግሞ የሁሉም እምነቶችን እኩልነት በዩናይትድ ስቴትስም በየትም ቦታ አረጋግጣለሁ እያሉ ነው። ስለሚከተሉት የሀገር ውስጥና የውጭ መርህም ለደጋፊዎቻቸው ገልጿል። በዚህ ሳምንት የቅስቀሳ ዘመቻቸው ላይ በሀገር ውስጥ ጉዳይ ላይ ነበር ያተኮሩት። እኛ አንድ አገርና አንድ ሕዝብ ነን። በጋራ አንድ ትልቅና አስደሳች ተስፋ ለወደፊቱ አለን። ወደፊት በጋራ ስለምንፈጥራት አሜሪካ ልናደርግ ስለሚገቡን ታላላቅ ሥራዎች ስገልጽ ነበር። ባለፈው ሳምንት ሥራን ለሀገር ዜጎች ስለ መፍጠር ስናገር ነበር። ከተመረጥኩ የወቅቱን አደገኛ ጠላታችንን የእስልምና አክራሪን ሽብርተኝነትን ለማሸነፍ እሰራለሁ። በዚህ አጋጣሚ ለሕዝባችን ደህንነት ሲሉ ሕይወታቸውን ላጡ የፖሊስ አባላት ያለኝን የጠለቀ ሐዘንም ሳልገልጽ አላልፍም። ንጹሐን ዜጎችን የሚገሉና የጎዳና ላይ አመፅ እንዳይኖር ፕሬዚዳንት ሆኜ ከተመረጥኩ በአስቸኳይ መፍትሄ እሰጣለሁ እያንዳንዱ የአገሬ ዜጋ በሰላም በምድራችን ላይ የመኖር መብቱን አረጋግጣለሁ። ከአስር ጥቁር አሜሪካን መካከል አራቱ በድህነት ወለል ውስጥ ይኖራሉ። ማንኛውንም አይነት ከለር ያለው የዚህ አገር ዜጋ የአሜሪካንን ተስፋ እንዲቋደስ አደርጋለሁ። ለሁሉም የአገሬ ዜጋ ሥራ እንዲፈጠርና ያላድሮ እንዲሰራም ለሁሉም ጥቁር አፍሪካን አሜሪካን ጭምር፣ ስፓንሾችን ጭምር ቃል እገባለሁ። አሜሪካንን የመሩት ፕሬዝዳንቶች ሊተገብሩ ያልቻሉትን አደርጋለሁ እያሉ አንዳንዴም ቀደም ያሉትን ፕሬዚዳንቶች በነገር ጎንተለ አድርጓል። ቢል ክሊንተንን ጨምሮ ማለት ነው። እጩዋ ፕሬዚዳንት ሂላሪ ክሊንተንም በቅስቀሳቸው ወቅት እንዲህ ነበር ያሉት። ቢል ክሊንተንን አንዳንድ ሰዎች ሲተቹ ይገርመኛል። ሰላምና ብልጽግናን ከመጥላት አይተናነስም። በየትም ቦታና ጊዜ አንዱን አኮፍሶ ሌላውን ደግሞ ማኮሰስ አልፈልግም። ለሚቀጥሉት 85 ቀናት ድጋፋችሁን እፈልጋለሁ። ያለእናንተ ድጋፍ ምንም ማድረግ አልችልም ሲሉ ተናግረው ዋናው ትኩረታቸው ሌሎችን መተቸት ሳይሆን የወደፊቷን አሜሪካ ስለ ማጠናከር መሆኑን ነበር የገለጹት። የመንግስትን ሥራ በግል ኢሜይላቸው ተጠቅሞ ሰርተዋል ተብለው የሚተቹት ሂላሪ ክሊንተን አሁንም ጉዳዩ እንዲጣራና ሊያስከስሳቸው የሚል ጉዳይ ካለ በሚል አዲስ አጀንዳ እየተከፈተባቸው ነው። ጉዳዩ እንግዲህ ለምክር ቤት ቀርቧል። በሚቀጥሉት ሳምንታት ውስጥ ግልጽ የሚሆን ይሆናል። ለዶች ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋ Washington DC.